ፕሬዝደንት ባራክ ኦባማ ዳግም በመመረጣቸው ከዓለም ዙሪያ የተለያዩ አገሮች ድጋፋቸውን እያሰሙና ከዋሽንግተን ጋር ያላቸውንም ግንኙነት እንደሚያጠናክሩ እየገለጹ ናቸው። ከአፍሪቃ ከአውሮፓና ከእስያ ያገኘናቸውን የድጋፍ አስተያየቶች ቀጥለን እናሰማለን። አዲሱ አበበ። የአፍሪቃ ልጅ በሚል ቁልምጫ የሚጠሩት ባራክ ኦባማ ለቀጣዮቹ አራት ዓመታት ዩናይትድ ስቴትስን በፕሬዝደንትነት ለመምራት የመመረጣቸው ዜና ለብዙዎቹ አፍሪካውያን ደስታን መንፈሳዊ ቅናትንም አሳድረዋል። ከምስራቅ አፍሪካ የቪኦኤ ቢሮ ዘጋቢ ጌብ ጀስሎ እንደሚለው ግን እኒህ የአፍሪቃ ልጅ እየተባሉ የሚንቆለጳጳሱት ባራክ ኦባማ በመጀመሪያዎቹ አራት ዓመታት የሥልጣን ዘመናቸው ለአፍሪቃ ያን ያህል በቂ ነው የሚባል አንዳች የሰሩት ባለመኖሩ ዜናውን በቀዘቀዘ ስሜት የተቀበሉም አልጠፉም። ያም ሆነ ይህ ግን ሚስተር ኦባማ ዩናይትድ ስቴትስ ውስጥ ምንም አይነት የፖለቲካ ትግል ያካሄዱ ከወላጅ አባታቸው አገር ኬንያ ድጋፍ መሻታቸው አይቀርም። ከራሳቸው እንደ አንዱ የሚቆጥሯቸው ኬንያውያንም በፕሬዚዳንት ኦባማ ላይ ልዩ ክብርና ስሜት አላቸው። የሂሳብ ስራ ባለሙያው ጆሴፍ ኮች ፕሬዝዳንት ኦባማን ለድጋሚ ድል ያበቃቸውን የዩናይትድ ስቴትስ ምርጫን ትናንት ማታ ሲከታተል እንቅልፍ ባይን ያልዞረም ይላል። ኦባማ ይህን ምርጫ በድጋሚ በማሸነፋቸው በጣም ደስ ብሎናል። ወላጅ አባታቸው ኬንያዊ በመሆናቸውም እኛ የኬንያ ዜጎች ደስተኞች ነን። እኛም ዛሬ ማምሻውን በደስታ ነው የምናሳልፈው። የኬንያው ፕሬዝዳንት ሞዋይ ኪባኪም እንደ ሁል ጊዜው ከእኛ ጋር ያለው የአንድነት ትብብር ዛሬም ያኮራናል በማለት የእንኳን ደስ ያለው መግለጫቸውን ልከውላቸዋል። ከኬንያ ውጭ ባሉ የአፍሪቃ አገሮች ግን ከዚህ ለየት ያለ ስሜት ነው የተንጸባረቀው። አስተያየታቸውን ለቪኦኤ የሰጡ ብዙዎቹ ከሚስተር ሮምኒ ይልቅ ድምፃቸውን ለባራክ ኦባማ እንደሚሰጡ ቢገልጡም ሚስተር ኦባማ ስልጣን ላይ በነበሩባቸው አራት ዓመታት አፍሪቃን ዞር ብለውም አላዩዋት በማለት ቅሬታቸውን ይገልጣሉ። በቀጣዮቹ አራት ዓመታት ግን ከፕሬዚዳንት ባራክ ኦባማ ብዙ እንጠብቃለን ያለው ብላንታየር ማላዊ ውስጥ የራዲዮ ጋዜጠኛው ኢኖሰት እንፎንጎሎ ነው። ስ አሁን ጥሪያችንን የምናሰማበት ወቅት ነው። እንደ አፍሪካውያን የምንጠይቀውም በተቻለ መጠን ለአህጉሪቱ እድገት የሚችሉትን ሁሉ እንዲያደርጉ ነው። እርግጥ ፕሬዚዳንት ኦባማ በአፍሪካ ጉብኝት ማድረጋቸው ይታወሳል። ያም እንደ አውሮፓ አቆጣጠር በሐምሌ 2009 ዓ ም ወደ ጋና ከ24 ሰዓታት ላነሰ ጊዜ ጎራ ማለታቸው ነው። ያን ታዲያ በአክራው የተወካዮች ምክር ቤት ባደረጉት ንግግር አፍሪቃውያን የራሳቸውን ጉዳይ ያሉባቸውን ችግሮች በራሳቸው ሊወጡ እንደሚገባ አበክረው ተናግረዋል። አፍሪካ የሚያስፈልጓት ጉልበተኛ መሪዎች አይደሉም፣ ጠንካራ ተቋማት እንጂ በማለት ዩናይትድ ስቴትስ ለአህጉሪቱ ከፍተኛ አጋር እንደምትሆንም ገልጠውላቸዋል። የሴኔጋል ዩኒቨርሲቲ ተማሪ የሆነው ፓቴ ዲዩፍ በበኩሉ ከአሜሪካ ፕሬዚዳንቶች የሰለቸኝ ነገር ቢኖር ተግባር አልባ የሆነ ንግግራቸው ብቻ ነው ይላል። በኦባማ ላይ ተስፋዬ እንቆርጫለሁ። ባለፉት አራት ዓመታት ለአፍሪካ ያደረጉት አንድም ነገር የለም። የአሜሪካ ፕሬዚዳንቶች ብዙ ይናገራሉ፣ በተግባር ግን ምንም አናይም እና ይሄን መሰል ንግግር ብዙ አድመጠናል። ስለዚህ ኦባማ አንድ ተጨባጭ ነገር ሰርተው ማየት እንፈልጋለን። አፍሪቃ ዛሬ በከፍተኛ ችግር ውስጥ ነች፣ ነው ያለው የሴኔጋሉ ዩኒቨርሲቲ ተማሪ ዲውፍ። በአሁኑ ፕሬዚዳንታዊ ምርጫ ውድድር ወቅት የዩናይትድ ስቴትስ በአፍሪካ ላይ የምትከተለው ፖሊሲ ተነስቶ ክርክር እንደተደረገበትም አይዘነጋም። የዓለም መሪዎች ዩናይትድ ስቴትስን ለተጨማሪ አራት ዓመታት እንዲመሩ ለሁለተኛ ጊዜ ለተመረጡት ፕሬዚዳንት ባራክ ኦባማ የደስታ መግለጫ እየላኩ ናቸው። የተባበሩት መንግስታት ዋና ጸሐፊ ባንኪሙን ለሚስተር ኦባማ ሞቅ ያለ እንኳን ደስ ያለው መልእክት ማድረሳቸውንና በአሜሪካና በዓለሙ ድርጅት መካከል በቆየው የወዳጅነት መንፈስ በጋራ ለመስራት ያላቸውን ፍላጎት መግለጻቸውን ተናግረዋል። ፕሬዚዳንቱንና ድርጅታቸውን ወደፊት ከሚጠብቃቸው ፈተና መካከል በጦርነት በተበታተቀችው ሶሪያ እየተካሄደ ያለውን ደም መፋሰስ ማቆም አንዱ መሆኑንም ዋና ጸሐፊው አስረድተዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን የደስታ መግለጫውን በቴሌግራም የላኩ ሲሆን በቃል አቀባያቸው መሠረት ደግሞ የኦባማን ዳግም መመረጥ በአዎንታዊ መልኩ ተቀብለውታል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ በበኩላቸው በሀገራቸውና በዩናይትድ ስቴትስ መካከል ያለው ስትራቴጂካዊ ትብብር ከምንጊዜውም ይበልጥ ጠንካራ ነው፣ ከሚስተር ኦባማ ጋር መስራቱንም እንቀጥላለን ብለዋል። የብሪታንያው ጠቅላይ ሚኒስትር ዴቪድ ካሜሩንም ለፕሬዚዳንት ኦባማ የደስታ መግለጫ አልከዋል። አብረን መስራቱን እንገፋበታለን ያሉት የእንግሊዙ መሪ ትናንት ዮርዳኖስ ውስጥ ለጋዜጠኞች ሲናገሩ ግን ኦባማ የሶሪያውን ቀውስ ለማብቃት ይበልጥ መስራት ይጠበቅባቸዋል ብለዋል። ወደ እስያ ስናመራ በዚያ ክልል ለፕሬዚዳንት ኦባማ ቀጣይ አመራር ወሳኝ የሆነ አንድ ነጥብ ጎልቶ ይታያል። ያም የቻይናንና የዋሽንግተንን ግንኙነት ይመለከታል። ከቻይና ባለሥልጣናት እንደሚሰማው የሁለቱ ግንኙነት ወሳኝ መሆኑን በተለይ የውጭ ጉዳይ ሚኒስቴሩ ቃል አቀባይ ሆንግ ላይ ይናገራሉ። ቻይና ከዋሽንግተን ጋር መስራት ትሻለች። ይሁንና እስያ ውስጥ ያለው የቻይና ተጽዕኖ ከፍተኛ በመሆኑ በተለይም በክልላዊ ይዞታዋ ረገድ የዋሽንግተን አቋም ልዩ ትኩረት ሊሰጠው እንደሚገባ ነው ቃል አቀባዩ የተናገሩት። ጃፓን ሌላዋ የፕሬዝዳንት ኦባማ ዳግም መመረጥ የተቀበለች አገር ነች። ሆኖም በምስራቅ ቻይና ባህር አካባቢ በሚገኙ ደሴቶች ዙሪያ ብዙ የተወዛገበችው ጃፓን ፕሬዚዳንት ኦባማ ለጉዳዩ ልዩ ትኩረት እንዲሰጡ ማሳሰቡ አልቀረም። የጃፓን የሚኒስትሮች ካቢኔ ዋና ጸሐፊ ኦሳሙ ፉጂሙራ። 、東アジアの安全保障環境が厳しさを増す中で、የምስራቅ እስያ የጸጥታ ሁኔታ እየተበላሸ መሄዱን የገለጡት የጃፓኑ ካቢኔ ሚኒስትር ጸሐፊ የዩናይትድ እስቴትስና የጃፓን ወዳጅነት እየተጠናከረ መምጣቱን አመልክተው ፕሬዚዳንት ኦባማ ይህን ግንኙነት ወደ ተሻለ ደረጃ ከፍ እንደሚያደርጉት እምነታቸውን ገልጠዋል። ከዚያው ከእስያ ሳንወጣ ደቡብ ኮሪያና በርማም ፕሬዚዳንት ባራክ ኦባማ ለሁለተኛ አራት ዓመት በመመረጣቸው የእንኳን ደስ ያሉ መልእክቶቻቸውን አስተላልፈዋል። ሁለቱም የዩናይትድ ስቴትስና የአገሮቻቸው ግንኙነት ወደ ተጠናከረ ደረጃ የደረሰው በፕሬዚዳንት ባራክ ኦባማ አመራር ዘመን መሆኑንም አመልክተዋል።